የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና። በትግራይ ክልል አድዋ ከተማ ተቋርጦ የቆየው የኤሌክትሪክ አገልግሎት መጀመሩን የኢትዮጵያ መንግስት አስታወቀ። የኢትዮጵያ ኤሌክትሪክ ኃይል ዛሬ በይፋዊ የፌስቡክ ገጹ እንዳለው በአክሱም ሽሬና ሁመራ ከተሞች አገልግሎቱ ዛሬም አልተጀመረም። ትናንት እሁድ በኢትዮጵያ በደረሱ ሁለት የተሽከርካሪ አደጋዎች አትሌቶችን ጨምሮ በትንሹ አስር ሰዎች ተገደሉ። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ክልል ቢሮዎች የዞን ማስተባበሪያ ቢሮዎችና የስልጠና ቦታዎች ለመክፈት ዝግጅት እንዲደረግ ከትግራይ በቀር ለሰባት የክልል መንግስታትና ሁለት የከተማ አስተዳደሮች ጥያቄ ቢያቀርብም ከሁሉም ምላሽ እንደተነፈገው አስታወቀ። በኮሮና መከላከያ ክትባት ክፍፍል የናጠጡት አገሮች እና ኩባንያዎቻቸው ተስፋ ተጥሎበት የነበረውን የፍትሐዊ ክፍፍል መርህ ቸል በማለት ራሳቸውን በማስቀደማቸው ዓለም ከሞራል ውድቀት አፋፍ ቆሟል ሲሉ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ወቀሱ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ተቺ አሌክሲ ናቫልኒ ከታሰረ በኋላ ምዕራባውያን ብርቱ ትችት መሰንዘር ጀመሩ። ናቫልኒ ለአምስት ወራት ገደማ በጀርመን ያደረገውን ሕክምና አጠናቆ ሲመለስ ትናንት ታስሯል። ዜናው በዝርዝር በትግራይ ክልል አድዋ ከተማ ተቋርጦ የቆየው የኤሌክትሪክ አገልግሎት መጀመሩን የኢትዮጵያ መንግስት አስታወቀ። የኢትዮጵያ ኤሌክትሪክ ኃይል ዛሬ በይፋዊ የፌስቡክ ገጹ እንዳለው በአክሱም ሽሬና ሁመራ ከተሞች አገልግሎቱ ዛሬም አልተጀመረም። መንግስታዊው ተቋም ሶስቱ ከተሞች ኤሌክትሪክ እንዲያገኙ ርብርብ እየተደረገ ነው ብሏል። የኢትዮጵያ ኤሌክትሪክ ኃይል የትግራይ ክልልን ያስተዳድር በነበረው ህወሃት ጉዳት ደርሶበት ነበር ያለው የኤሌክትሪክ መስመር ተጠግኖ ዛሬ የአድዋ ከተማ የኤሌክትሪክ አገልግሎት ማግኘቱን አስታውቋል። ባለፈው ቅምት ጥቅምት 24 ቀን 2013 ዓ.ም በትግራይ ክልል ውጊያ ከተቀሰቀሰ በኋላ የስልክ የኢንተርኔትና የኤሌክትሪክን ጨምሮ በርካታ አገልግሎቶች በደረሰባቸው ጉዳት ተቋርጠው ቆይተዋል። የኢትዮጵያ የፌዴራል ፖሊስ ኮሚሽን በበኩሉ በትናንትናው ዕለት የክልሉ ተወላጅ የሆኑ አባላቱ በአጭር ጊዜ የተሃድሶ ስልጠና ተሰጥቷቸው በዚያው በትግራይ ወደ ስራ መሰማራታቸውን አስታውቋል። ኮሚሽኑ እንዳለው በትግራይ ክልል ሰላምና መረጋጋት እንዲመጣ ከሌሎች ከጸጥታ አካላት ጋር በመሆን የሕግ ማስከበርና የክልሉን የጸጥታ ተቋማት በማደራጀት ተቆርጠው የቀሩ አመራሮችን አድኖ ለፍርድ ለማቅረብ ረገድ የክልሉን ሰላም ወደ ነበረበት ለመመለስ የትግራይ ክልል ተወላጅ የፌዴራል ፖሊስ አባላት ስምሪት ተሰጥቷቸዋል። ትናንት እሁድ በኢትዮጵያ በደረሱ ሁለት የተሽከርካሪ አደጋዎች አትሌቶችን ጨምሮ በትንሹ አስር ሰዎች ተገደሉ። የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ ባወጣው መግለጫ ትናንት እሁድ ጥር ዘጠኝ ቀን በኦሮሚያ ክልል በጊንጪና በወለንኮሚ ከተሞች መካከል በደረሰ የተሽከርካሪ አደጋ ሆርሴ ነጋና ባጫ በቀል የተባሉ ሁለት አትሌቶችና ዶክተር ሙልጌታ ኃይሉ የተባሉ ተሳፋሪ ህይወታቸውን እንዳጡ አስታውቋል። በተመሳሳይ ዕለት በምዕራብ ጎጃም ዞን በጃቢ ጥህናን ወረዳ በሆዳንሽ ቀበሌ በተለምዶ ዶልፊን ተብሎ የሚጠራ አነስተኛ የህዝብ ማመላለሻ ተሽከርካሪ ተገልብጦ ወደ ሰርግ በመጓዝ ላይ የነበሩ ሰባት ሰዎች መሞታቸውን የአማራ ክልል ፖሊስ አስታውቋል ፖሊስ እንዳለው ከፍኖተ ሰላም ወደ ጅጋ ሰርገኞችን ይዞ በመጓዝ ላይ የነበረው የህዝብ ማመላለሻ በደረሰበት አደጋ ሙሽራውን ጨምሮ አስራ ሁለት ሰዎች ከባድና ቀላል ጉዳት ደርሶባቸዋል የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ክልል ቢሮዎች የዞን ማስተባበሪያ ቢሮዎችና የስልጠና ቦታዎች ለመክፈት ዝግጅት እንዲደረግ ከትግራይ በቀር ለሰባት የክልል መንግሥታትና ሁለት የከተማ አስተዳደሮች ጥያቄ ቢያቀርብም ከሁሉም ምላሽ እንደተነፈገው አስታወቀ። ቦርዱ በዛሬ ዕለት ባወጣው መግለጫ እንዳለው ክልሎቹ እና የከተማ አስተዳደሮቹ ቢሮዎቹን ለመክፈት የሚያስፈልግ ዝግጅት በደብዳቤ በመጠየቅ ለጥር አስር ቀን ምላሽ እንዲሰጡ ቢጠይቅም እስካሁን ድረስ ይህን ዝግጅት አስመልክቶ ምላሽ ያቀረበ የክልል መስተዳድር የለም። ለስድስተኛው አገራዊ ምርጫ በኢትዮጵያ 650 የምርጫ ክልል ቢሮዎችና 73 የዞን ማስተባበሪያ ቢሮዎች እንደዚሁም የስልጠና ቦታዎች እንደሚያስፈልጉ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ያወጣው መግለጫ ይጠቁማል። ቦርዱ ቢሮዎቹ ለመክፈት የሚያስፈልጉ ትብብሮች ለምርጫው ሂደት አስፈላጊነታቸውን በመገንዘብ ክልሎች ትብብራቸውን እንዲያፋጥኑ፣ እንዲሁም በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የተቀመጠውን የመተባበር ግዴታቸውን እንዲወጡ አሳስቧል። በሱዳን ምዕራብ ዳርፉር በሁለት ጎሳዎች መካከል ካለፈው አርብ ጀምሮ በተቀሰቀሰ ግጭት የተገደሉ ሰዎች ቁጥር ወደ 83 ማሻቀቡን የአገሪቱ የሕክምና ዶክተሮች ማህበርና የእርዳታ ሰራተኞች ተናገሩ። በግጭቱ ከ160 በላይ ሰዎች ተጎድተዋል። ትናንት ማታ አስቸኳይ ስብሰባ ያደረገው የሱዳን የጸጥታና መከላከያ ምክር ቤት ተጨማሪ ኃይል በአካባቢው እንዲሰማራ ውሳኔ ማሳለፉን የሱዳን መከላከያ ሚኒስትር ሉቴናንት ጀነራል ያሲን ኢብራሂም ተናግረዋል። ይህ ዶይቸ ቬለ ነው። በኮሮና መከላከያ ክትባት ክፍፍል የናጠጡት ሀገሮችና ኩባንያዎቻቸው ተስፋ ተጥሎበት የነበረውን የፍትሐዊነት መርህ ቸል በማለት ራሳቸውን በማስቀደማቸው ዓለም ከሞራል ውድቀት አፋፍ ቆሟል ሲሉ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ወቀሱ። ዛሬ የዓለም ጤና ድርጅት ስራ አስፈጻሚ ቦርድ የአንድ ሳምንት ስብሰባ በኢንተርኔት አማካኝነት ሲጀመር ዶክተር ቴድሮስ እንደተናገሩት ለአንድ ድሃ አገር የተሰጠው 25 ፍሬ ክትባት ብቻ ነው። የናጠጡት 50 ገደማ አገሮች ግን 39 ሚሊዮን በላይ ክትባቶችን ለዜጎቻቸው ሰጥተዋል። ዶክተር ቴድሮስ ይህ የክትባቱን ፍትሐዊ ክፍፍል አደገኛ ስጋት ላይ ጥሏል ብለዋል። ቫክሲንስ ቢግን ቱ ቢ ዲፕሎይድ፣ የመጀመሪያዎቹ ክትባቶች መሰራጨት ሲጀምሩ ፍትሐዊ ክፍፍል አደገኛ ስጋት ላይ ወድቋል። ከ39 ሚሊዮን በላይ ክትባቶች በትንሹ 49 በሚሆኑ ከፍተኛ ገቢ ላላቸው አገሮች ሰዎች ተሰጥተዋል። ለአንድ አነስተኛ ገቢ ላላት ሀገር የተሰጠው ግን 25 ብቻ ነው። 25 ሚሊዮን አይደለም፣ 25 ሺህም አይደለም፣ 25 ብቻ። ግልጽ መሆን አለብኝ። ዓለም ከሞራል ውድቀት አፋፍ ቆሟል። የዚህ ውድቀት ዋጋ በሕይወትና በአኗኗር የሚከፈለው ደግሞ በድሀ ሀገሮች ነው። ለአንድ ሳምንት የሚዘልቀው የዓለም ጤና ድርጅት ስራ አስፈጻሚ ቦርድ ስብሰባ ሲጀመር ዶክተር ቴድሮስ ባሰሙት ንግግር የኮሮና ወረርሽኝ በተቀሰቀሰ በአንድ ዓመት ውስጥ የመከላከያ ክትባት መሰራቱን አድንቀዋል። የኮሮና መከላከያ ክትባቶቹ ግን ለአንዳንዶች ተስፋ የመፈንጠቃቸውን ያክል ባላቸውና በሌላቸው መካከል ያለው የሀብት ልዩነት ግድግዳ አንድ ጡብ መሆናቸውን ጠቅሰው የናጠጡ ሀገሮችና ለትርፍ ቅድሚያ ሰጥተዋል ያሏቸውን ኩባንያዎች እንዲህ ወቅሰዋል ስለ ፍትሐዊ ክፍፍል እያወሩ አንዳንድ ሀገሮችና ኩባንያዎች ኮቫክስን ገሸሽ በማድረግ ለተናጠል ስምምነቶች ቅድሚያ በመስጠት ክትባቶቹን ቅድሚያ ለማግኘት ዋጋውን እያስወደዱ ነው። ይሄ ስህተት ነው። አብዛኞቹ አምራቾች ሰነዶችን ለዓለም ጤና ድርጅት ከማቅረብ ይልቅ ከፍተኛ ትርፍ ለሚያገኙባቸው የበለጸጉ ሀገሮች ፈቃድ ማግኘትን በማስቀደማቸው ሁኔታው ተወሳስቧል። ይህ የእኔ ልቅደም አካሄድ የዓለም ደሃና ተጋላጭ ሕዝቦችን ቸል ማለት ብቻ ሳይሆን ራስንም ለሽንፈት መዳረግ ነው። በስተመጨረሻ እንዲህ አይነት እርምጃዎች ከወረርሽኙ በተጨማሪ ህመማችንን ለመቆጣጠር የሚደረጉ ክልከላዎችና ሰብአዊና ኢኮኖሚያዊ ጉዳቱን ጭምር ያራዝሙታል። የአውሮፓ ህብረት ብቻውን ስራ ላይ እንዲውሉ ፈቃድ የተሰጣቸውና ፈቃድ በመጠባበቅ ላይ የሚገኙትን ጨምሮ ሰባት ክትባቶች በእጁ ለማስገባት ስምምነት ትፈጽሟል። የበለጸጉት የአውሮፓ አገሮች ካናዳና አሜሪካ ቅድሚያ ለሚሰጧቸው የህብረተሰብ ክፍሎች ክትባት ለመስጠት በመጣደፍ ላይ ሲሆኑ፣ ህንድን የመሳሰሉ አገራትም በዘመቻው ተቀላቅለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተቺ አሌክሲ ናቫልኒ ከታሰረ በኋላ ምዕራባውያን ብርቱ ትችት እየሰነዘሩ ነው። ናቫልኒ ለአምስት ወራት ገድማ በጀርመን ያደረገውን ህክምና አጠናቆ ትናንት ወደ ሩሲያ ሲመለስ በሞስኮ ሼሬሜትዬቮ አውሮፕላን ማረፊያ የፓስፖርት መቆጣጠሪያ እንደደረሰ በጸጥታ አስከባሪዎች በቁጥጥር ስር ውሏል። የሩሲያ መንግስት ብርቱተች እየተባለ የሚጠራው ናቫልኒ ከሞስኮ ከተማ ወጣ ብሎ በሚገኝ አንድ ፖሊስ ጣቢያ በእስር ላይ እንደሚገኝ የጀርመን ዜና አገልግሎት ዘግቧል። በዚያው በፖሊስ ጣቢያ ውስጥ በተሰየመ ችሎት ዛሬ ሰኞ ጉዳዩ የታየው ናቫልኒ ሂደቱን በፍትህ መሳለቅ ሲል ተችቷል። የናቫልኒ ረዳቶች እንደተናገሩት ከጠበቆቹ እንዳይገናኝ የተከለከለ ሲሆን ከችሎት እንደሚቀርብ እንኳ የተነገረው ባለቀ ሰዓት ነው። ረዳቶቹ በለቀቁትና የችሎቱን ሂደት በሚያሳይ ቪዲዮ አሌክሲ ናቫልኒ በፍትህ ሂደቱ ላይ በርካታ ስላቅ ተመልክቻለሁ ፍትሃዊ ሂደቱን ቀደው ጥለውታል የሚል ነቀፌት አሰምቷል። የሩሲያ የእስር ቤት አስተዳደር ናቫልኒ ከዚህ ቀደም በማጭበርበር ክስ የተጣለበትንና በይርጋ የታገደ ቅጣት በመተላለፉ እንዳሰረው አስታውቋል። የሩሲያው ፍርድ ቤት የአርባ አራት ዓመቱ ናቫልኒ ለሰላሳ ቀናት እንዲታሰር ውሳኔ ማስተላለፉን የጀርመን ዜና አገልግሎት ዘግቧል። ፍርድ ቤቱ ናቫልኒ ከዚህ ቀደም በቀረበበት ክስ ለባለስልጣናቱ ሪፖርት እንዲያደርግ የተላለፈበትን ውሳኔ ወደ ጀርመን በመጓዝ በመጣሱ ጥፋተኛ ሆኖ እንዳገኘው የዜና ወኪሉ ጨምሮ ዘግቧል። የጀርመኑ ውጭ ጉዳይ ሚኒስትር ሃይኮማስ የሩሲያን እርምጃ ለመረዳት የሚቸግር ብለውታል። የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ፎንደር ላይን፣ የብሪታንያ ውጭ ጉዳይ ሚኒስትር ዶሚኒክ ራብ እና የሌሎች የአውሮፓ አገሮች ሩሲያ ናቫልኒን እንድትፈታ ጥሪ አቅርበዋል። ተመራጩ የአሜሪካ ፕሬዚዳንት ጆ ባይደን የብሔራዊ ጸጥታ አማካሪ ጄክ ሱሊቫን ናቫልኒ በአፍ ጣይ ሊፈታ ይገባል። በሕይወቱ ላይ አሰቃቂ ጥቃት የፈጸሙ ተጠያቂ መሆን አለባቸው ብለዋል። ይህ ዶይቸ ቬለ ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን በድጋሚ በትግራይ ክልል አድዋ ከተማ ተቋርጦ የቆየው የኤሌክትሪክ አገልግሎት መጀመሩን የኢትዮጵያ መንግስት አስታወቀ። የኢትዮጵያ ኤሌክትሪክ ኃይል ዛሬ እንዳለው በአክሱም ሽሬና ሁመራ ከተሞች አገልግሎቱ ዛሬም አልተጀመረም። ትናንት እሁድ በኢትዮጵያ በደረሱ ሁለት ተሽከርካሪ አደጋዎች አትሌቶችን ጨምሮ በትንሹ አስር ሰዎች ተገደሉ። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ክልል ቢሮዎች የዞን ማስተባበሪያና የስልጠና ቦታዎች ለመክፈት ዝግጅት እንዲደረግ ከትግራይ በቀር ለሰባት የክልል መንግስታትና ሁለት የከተማ አስተዳደሮች ጥያቄ ቢያቀርብም ከሁሉም ምላሽ እንደተነፈገው አስታወቀ። ዜናው በዚሁ አበቃ ጠና